ቀደም ባሉ ምርምሮች ጥንታዊና ቀደምት የአክሱማውያን ስልጣኔ አሻራ ማሳያ ተብሎ በምርምር የተደረሰበት የይሓ ህንፃዎች መሆናቸው ይታወቃል። ከነዚህ የቀደሙና በ1500 ዓመተ ዓለም እንደተገነቡ በምርምር የተደረሰባቸው የማያድራሻ ከምድር ውስጥ የተቆፍረው የወጡ ህንፃዎች ቀደምትነቱን ከይሓ ተረክበዋል። በአራት የተለያዩ መንደሮች 720 ቤቶች እንደተገኙ በትግራይ ባህልና ቱሪዝም ቢሮ የከርሰ ምድር ጥናት ባለሙያ አቶ ግደይ ገብረ እግዚአብሔር ለዲዳብሊው ተናግሯል። ሁለት ነገሮች መጥቀስ እንችላለን። አንደኛው ተንቀሳቀስ ቅርሱ፣ ሁለተኛው የማይንቀሳቀስ ቅርሱ። ተንቀሳቀስ ቅርሱ ምን ምንድን ናቸው? የሰው አጥንት አደለም የተገኘው፣ የእንስሳ አጥንት ነው የተገኘው። ሸክላዎች ነው የተገኙት። የብረት ተረፈ ምርት ነው የተገኙት ሪያኒ የነበረ ማህበረሰብ ይጠቀምበት የነበረ ጌጣጌጦችም ተገኝተዋል። ስለዚህ ከተንቀሳቃሹ ፓርት ላይ የሚጠቀስ ማለት ነው። የማይንቀሳቀስ ደግሞ ምንድን ነው? ግንብ ነው። ይህ ምን ማለት ነው? ማንም የዓለም ተመራማሪም ቱሪስትም ማህበረሰብ የሚያውቀው የኢትዮጵያ የመጀመሪያው ከተማ ይሀ፣ ወይ ደግሞ ሴንተር ኦፍ ዳማር ኪንግደም ተብሎ የሚታወቀው ይሃ ነበረ። አሁን ግን ይህ ሳይት አልፎ ነው ሄደው። የእነዚህ ቅርሶች እድሜ የሚታወቅበት ሳይንሳዊ የጥናት መንገድ ምንድን ነው አልናቸው የሚረጋገጠው ሁለት ምክንያቶች አሉን። አንደኛው ምክንያት ዋናና ሳይንስን የሚያምንበት እኔን እንደተመራመሪ የማምንበት ካርቦን ዴቲንግ ነው። ምንወስደው ካርቦን ዴቲንግ ከቻርኮል ነው። ምንወስደው እዛ የሚገኘው ከሰል ለተጨማሪ ምርምር ተብሎ ከሀገራችን ይወጣል። ከሀገራችን ወጥቶ ወይም በነሱ ወይም በጀርመን ሀገር በዲይ ወር በአሜሪካን ሀገር በፍሎሪዳ ዩኒቨርሲቲ እና ዩሲኤሌ በሁለትም ዴት ይደረጋል። ያ ካርቦን ከዚህ በፊት ስንት አመት የነበረ ነው፣ ከዛ በኋላ ስንት አመት አስቆጠረ፣ ያ ታይም ኢንተርቫል ነው የሚያመላክተው። ስለዚህ 1250 ተብሎ ደስ ሲደረግልን ይህ ስፍራ ከ1250 በፊት ሰው ይኖርበት እንደነበረ ያመላክታል። አንደኛው ያ ነው። ሁለተኛው ከዚህ በፊት የመጡ ትራብለሮች አሉ። እነኚህ ሰዎች የጻፏቸው ጻፎች አሉ 15ኛ 16ኛ ክፍለ ዘመን እነ ፍራንስ አልቫሬዝ ሌሎችም እነ ኮስማስ ፕሪ ፕሬስ ኦፍ ኤሪትራን ሲ የጻፉ ሰዎች አሉ። እነኚህ ሰዎች የጻፏቸው ምን ብለው ነው ስለ ሰሜን የሀገራችን ክፍል የጻፉት? አሁን ፑንት የሚባል ስልጣኔ ነበረ፣ ከዳማት ኪንግደም ይህ ፑንት የሚባለው የስልጣኔ የኢትዮጵያ ስልጣን የት እንደነበረ የት እንዳለ አይታወቅም። እነሱ ግን ኖርዘርን ፓርት ኦፍ ኢትዮጵያ ዘ ሃይላንድስ ኦፍ ትግሪያንስ ሜቢ ብለው ደግሞ ኮት አድርገው ሽረ ኤሪያ ብሎ ነው ኮት ያደርጉት። ቅርሶቹ ባሉበት ቦታ ተገኝተን እንደተመለከትነው ህንፃዎቹ በሚያሳዝን ሁኔታ ወድመውና የህንፃዎቹ ድንጋይ በየቦታው ተበታትነው ተመልክተናል። ይህ ለምን ሆነ ብለን የአካባቢው ነዋሪ የሆኑት አቶ ሐጉስ ገብረ ኪዳንን አነጋገርናቸው። ህብረተሰቡ ባለመገንዘቡ ለዕለታዊ ጥቅሙ ሲባል ብዙ ቅርሶች ወድመዋል። እኔ ካየሁት እንኳን ጀበናዎች፣ የተለያዩ ጌጣጌጦች፣ የሰው ቅርጽ ያላቸው ስዕሎች፣ ሲኒዎች ወዘተ በግለሰቦች እጅ ገብተዋል። ሕንፃዎቹ ደግሞ በአካባቢው ወርቅ የሚፈልጉ አምራቾች አውድመውታል። በዚህ ዓመት ግን በህብረተሰቡ ዘንድ የተሻለ ግንዛቤ አለ። እኛም ቅርሶቹ በሚያሳዝን ሁኔታ እየወደሙ ለምን ዝምታን መረጣችው? ለምንስ መከላከል አልተቻለም ብለን የከርሰ ምድር ተመራማሪው አቶ ግደይን ጠየቅናቸው። አስተዳደር ላይ ያለው በጣም ትልቁና ትልቁ ችግር የሚባለው እኛ የፈረሰ የድሮ ድንጋይ አንጠብቅም፣ ከፈለጋችሁ እናንተ ራሳችሁ ጠብቁት የሚል ወረዳ አስተዳደር ቁጭ አድርጎ አገር መላችም ቅርስ ሊድን አይችልም። ስለዚያ ነው ዋና ችግሩ። የተለያዩ ዩኒቨርሲቲዎችን ባካተተ መልኩ የምርምር እንቅስቃሴ እየተደረገ እንደሆነና ምርምሩ ሲጠናቀቅ ለጎብኚዎች ክፍት እንደሚደረግም አቶ ግደይ አክለው ገልጿል። ለዲደብሊው ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ። ሽረንዳ ስላሰም